ከኤስቤስ አማርኛ ጋር ነዎት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር መልካም ከበደ በሲድኒ ቻርልስ ፐርክን ዩኒቨርሲቲ የምርምር ማዕከል ተመራማሪ በክፍል አንድ ዝግጅታችን የስኳር ህመምን በተመለከተ አንድ ሰው ስኳር በሽተኛ የሚባለው መቼ ነው፣ የስኳር በሽታ አይነቶች፣ የሚያደርሳቸውን ተያያዥ የጤና ጥንቆችንና በዘመናችን ስላሉት አመርቂ የሕክምና ውጤቶችን አንስተው ገልጸዋል። በዛሬው ቆይታችንም በአሁኑ ሰዓት የዓለማችን ግንባር ቀደም የማህበረሰብ የጤና ቀውስ ስለሆነው ኮቪድ-19 እና በስኳር በሽተኞች ህይወት ላይ እያሳየ ያለውን ተጽዕኖ በተመለከተ እንወያያለን። ለመሆኑ የኮሮና ቫይረስ በስኳር ህሙማን ላይ በቀጥታም ሆነ በተዘዋዋሪ መንገድ እያስከተለ ያለው የጤና ችግር ምን ይመስላል? አዎ ይሄ በጣም ጥሩ ጥያቄ ነው። ምክንያቱም ይሄ ኮቪድ ናይንቲን የተባለው በሽታ በሁለት አይነት መልኩ ነው የስኳር በሽተኞችን ሊያጠቃ የሚችለው። አንደኛው በሽታው ከተያዙ እንደ ሌላው ሌላ አይነት በሽታ እንዳለበት ሰው ሞር እንዲጠቁ ሊያደርጋቸው ይችላል። ያ የሆነበት ምክንያቱ ሰውነታቸው ኦሬዲ ሌላ አይነት ክሮኒክ ዲዚዝ ለረዥም ጊዜ ያሉ በሽታዎችን ሰውነታቸው እየታገለ ያሉ ሰዎችን ሌላ አይነት ኢንፌክሽን እዛ ላይ ሲመጣ የባሰ አይነት ነገር ስላለው፣ ለዛ ነው ኤኒ የሆነ ክሮኒክ ዲዚዝ ያለባቸውን ሰዎች በጣም ከሌላው ሰው የተሻለ እንዲጠነቀቁ ሲባል የነበረው። ሰውነታቸው እየታገለ ነው ሌላም በሽታ እና ላዩ ላይ ሌላ ኢንፌክሽን ሲመጣ እነሱ ሞር ተጠቂ ስለሚሆኑ ነው። ግን ከዛ ደግሞ በሌላ አቅጣጫ ደግሞ ስታዩ በኮቪድ ናይንቲን ምክንያት ተብሎ ብዙ አይነት የተሰጡን ምክሮች ወይንም የተሰጡን እንደ ትእዛዝን ነገር አለ ከአውስትራሊያን ገቨርንመንት ሄልዝ ፕሮፌሽናል ስለሰው ይሄንን አድርግ ተብሎ የተመከረም እንድናደርግም የተወሰነብን ነገር አለ። እና ከዛ ውስጥ አንደኛው እና ትልቅን የነበረው ሶሻል ዲስታንሲንግ ወይም ራስን ከሌላ ሰው ማራቅ ወደ ውጭ ያለመውጣት ትልቁ የተመከረው ነገር ሰው ከቤት ወደ ውጭ ያለ መውጣት ነው እና ያ ማለት ደግሞ ከስኳር በሽተኛ ተጠቂ ከሆኑ ሰዎች ጋር በጣም አስፈላጊ የሆነው ነገር ውጭ ወጥቶ ወይንም ሌላ ቦታ ሄደው ኤክሰርሳይዝ ማድረግ ነው። ትልቁ ከላይፍ ስታይል ጋር እየመከርን ያለው መደረግ ያለበት ስኳር በሽታ ፕሮግረስ እንዳያደርግ ወይም ስኳር በሽታ እንዳይዘን እንድንጠነቀቅ ተብሎ ትልቅ የሚመከረው ነገር ወጥቶ ኤክሰርሳይዝን ማድረግ ነው እና እሱን እንዳናደርግ በኮቪድ ናይንቲን ምክንያት ተከልክለን ነበር ለተወሰነ ጊዜ እና እሱ ቅጥታ የሆነ ችግር የሚያመጣ ነገር ነው። አንደኛው እሱ ነው ትልቁ ኤክሰርሳይዝ ጋር ወይም ከእንቅስቃሴ ጋር የተያያዘ ነው። ሁለተኛው ነገር እኛ ያለንበት እዚህ አውስትራሊያ ብዙም ፊትለፊት ተጋፍጠን ያየነው እንደ ሌላው ሀገር የገጠመ ትልቅ የሆነ የኮቪድ ናይንቲን ችግር ባይኖርም አገሩ እንደዛ አይነት ነገር ቢመጣብንስ በሚለው ለሱ ለመዘጋጀት ተብሎ ብዙ የሆነ የሄልዝ ኬር ሪሶርሶችንም ሰዎችንም ዶክተሮችንም ዕቃውንም ሆስፒታሉንም ክሊኒኩንም ወደ ኮቪድ ናይንቲን ክራይሲስ ከመጣ እሱን አታክ ለማድረግ ወደዛ ነው ሁሉ ነገር የተወሰደ የነበረው። እና ያ ተወሰደ ማለት ለሌላው ሰው እንደ ስኳር በሽታ ላለበት ሰው ድሮ ድሮ ቀጥታ አክሰስ የነበረውን ወይ ዶክተሮችን ወይ ሆስፒታሉን ወይ ሌላ ሌላ ከልት ኬር ጋር የተያያዘውን ሪሶርስ ማግኘት አልቻለም ሰው ማለት ነው። እና እሱም ትልቅ የሆነ ፊትለፊት የሆነ ስኳር በሽታ ያለባቸውን ሰዎች ሊያጠቃ የሚችል ኢምፕሊኬሽን ነበር የነበረው። ከሌላውም ቀርቶ ጀስት ሆስፒታል ብሄድ ወይ በሽታውን ማኔጅ ለማድረግ ከክሊኒክ ጋር፣ ከዶክተር ጋር ጥሩ የሆነ ሪሌሽንሽፕ እና ጥሩ የሆነ ሬጉላር የሆነ ቪዝት ንግግር ያስፈልጋል። በሽተኛ ግን አሁን በሽታው ስላለ ኡ ብሄድ ክሊኒክ ስለሆነ በሽታው ሊይዘኝ ይችላል ራሴን ላጋልጥ እችላለሁ ብሎም ሰው ወደ ዶክተሮች መሄድ ቀንሷል፣ እና ሌላ ምሳሌ ነው የበሽተኛውን አፌክት እያደረገ ያለበት። ሌላው አንድ ደግሞ ይሄ በሽታ ተጠርቶ ሳይነገር መታለፍ የሌለበት ነገር ጭንቀት ያመጣል። ሁኔታ አሁን ያለው ሁኔታ እኛ በህይወታችን አልፈን የምናቅበት ሁኔታ አይደለም። ሁሉም ነገር ከቤት አለመውጣቱ፣ የሚሰማው ነገር ቤተሰብ ማየት አለመቻል ለረዥም ጊዜ ሰው ሩቅ ሆኖ ከሌላ ሀገር፣ ይህ የተፈጠረ ይህን ያህል ሰው በቀን አረፈ፣ ይሄን ያህል ሰው ሆስፒታል ውስጥ ገባ፣ ይሄን ያህል ሰው ተያዘ፣ እና ገና መጨረሻው ራሱ ምን እንደሆነ የማናቅበትን ብዙ የሚያስጨንቅ ነገር አለ። ሰው ስራ ያጣ ሰው አለ ቤት ውስጥ ልጆችን ይዞ የተቀመጠ ሰው አለ እና ብዙ ህይወት ትንሽ ከቦታ የወጣበት ጊዜ ስለሆነ ጭንቀትን ይፈጥራል። ስኳር በሽታ ደግሞ ከጭንቀት ካም የተያዘ ነገር ነው። ጭንቀት ሲኖር እንቅልፍ በደንብ አለመተኛት ሲኖር በሽታውን ከሚያባበሱት ነገሮች ውስጥ የሚጨመሩ ናቸው። እነዚህ እና ብዙ ብዙ ነገር አሁን ኤክሰርሳይዝ እንዳል ነው ዶክተር አለማየት የጭንቀቱ ጉዳይ አንዳንድ ሰው ደግሞ ቤት ውስጥ ሲሆን የምግብ መብላት መጠኑም የሚጨምርበት ሰው አለ እና እሱ እሱ ነገር ሁሉ አንድ ላይ ስትሰበስቢው ኮቪድ ናይንቲን በደንብ አድርጎ የስኳር በሽተኛ የሆኑትን ወይ ደግሞ ስኳር በሽታ አዝማሚያ አለ የሚባለውን ሰው ሞር የሚያጠቃበት ጊዜ ነበረ ግን ጥሩነቱ የአውስትራሊያን ዲያቤቴስ ሶሳይቲ የሚባለው ማዕከል በጣም ብዙ ደግሞ ስራ የሰሩበት ጊዜ ነበረው። የስኳር በሽተኞች መውጣት ካልፈለጉ ገቨርንመንት ፈንድን በሆነው ሪሶርስ ደውለው መነጋገር እንደሚችሉ፣ ደውለው ስፔሻሊስት ማግኘት እንደሚችሉ በጣም ብዙ የተሰራበት እና ለህብረተሰቡ የተቻላቸውን ያህል ማድረግ እንዲችሉ ብዙ የተለፋበትም ጊዜ ነበረ። ግን ያለው ቀጥታ ያመጣውና ሊያመጣው የሚችለው ችግር ያን ያህል ዝም ተብሎ የሚታለፍ አይደለም ለማለት ነው። ሌላው ከማንኛውም በሽታ ጋር ተያይዘው የሚነሱት ነገሮች ምንድን ነው? ራስን ለመግለጽ መፍራት፣ ከተናገርኩኝ ሰዎች ዝቅ ያለ ስሜት እንዲኖራቸው ያደርጋል የሚል ነገር አለ። ህብረተሰብ ውስጥ ብቻም ሳይሆን በስራማ አካባቢ ሰዎች ያላቸውን የጤና ሁኔታ ለመናገር አይደፍሩም። ምክንያቱም በስራ ውስጥ የሚገባቸውን ነገሮች ማግኘት እንከለከል እንችላለን ከሚል አንጻር ማለት ነውና በተለያዩ የሙያ ዘርፎችም ይነገራል። ራስን የመደበቅ የማፈር በስራም ቦታም በህብረተሰብ ውስጥም አለና እነዚህ አይነት ነገሮች በእናንተ የምርምር የጥናት ወይም ደግሞ የውይይት መድረካችሁ ውስጥ አንስታችሁ ተነጋግራችሁ ታውቃላችሁ? ይ በጣም ጥሩ የሆነ ፖይንት ነው። በደንብ መነሳትና መወራት ያለበት ጉዳይ ነው። ይሄ ከበሽታ ጋር የተያያዘ ከሶሳይቲ ጋር ያለው የምንፈራው ወይም ቻሌንጅ የሚያደርገን ነገር ማለት ነው። ብዙውን ጊዜ አሁን የስኳር በሽታን ከዛ ብንጀምር ስኳር በሽታ አለብኝ ብሎ ሰው ሲናገር አንዳንድ ሰው እንደ ድክመት አድርጎ የሚያየው አለ። ምክንያቱም ብዙ የምንመክረው ነገር እንደ ጤና ባለሙያ ወይም እንደ ጤና ባለሙያዎችም ወይም እንደ ስለ በሽታው ኢንዲኬተርስ የሚናገሩት ነገር ስኳር በሽታ እንዳይዘን ከጂን አለን ኢንቫይሮንመንታል ፋክተር አለና ላይፍ ስታይላችን ከቀየርን በሽታው ላይ ይዘን ይችላል ብለን ያንን ስለምንመክር ሰው ያ በሽታው ይዞኛል ብሎ መናገርን እንደ ድክመት አድርጎ የሚቆጥር ሰው አለን። እና እሱ በጣም መሆን የሌለበት ነገር ነው። በሽታ መያዝ ማለት ጥፋት አይደለም። በምንም በኩል ቢታይ ያ ሰው ምንም አይነት ያጠፋው ጥፋት የለም። ያ ሰው መታገዝ ያለበት፣ ማበረታታት ነው ያለብን ኮሚኒቲ ውስጥ። አሁን ማበረታታት፣ የኮሚኒቲ ቻለንጅ፣ የኤክሰርሳይዝ የአንድ ላይ ወጥቶ ወክ ማድረግ፣ በእኛ ኮሚኒቲ ውስጥ ራሱ የስኳር በሽተኞች ግሩፕ ራሱ ብለን ብንፈጥር ሰው አንድ ላይ ወጥቶ ወክ አድርጎ የሆነ የሆነ የኤክሰርሳይዝ አይነት ቻሌንጅ አድርገን መተጋገዝ ነው እንጂ ያለብን፣ በሽታው ያዘን ብለን ያንን ወደ መደበቅ ወይንም እራስን እንደ ጥፋተኛ አድርገን ማየት የለብንም። ማርቲን ዳልሹም በሁሉ አይነት የስራ ቦታ ሰው ባይናገር እና ወደ ራሱ ቢሸሽግ ነው የሚመርጠው። በሽታ ይህን ነገር አለብኝ ለማለት እንዳሱ ወይ ሽፍት እንዳይቀነስበት ወይ ሰው እንደሌላ አመለካከት እንዳየው እንደዛ እንደዛ በማለት እና ግን እሱ በጣም በሁሉም አይነት ኮሚኒቲ ወይም በሁሉም አይነት ሶሳይቲ መቀየር ያለበት ነገር ነው። ከሁሉም ነገር ሁላችንም የመንተው ህብዛችንን ወይም የራሳችንን የአስተሳሰባችንን ላይ መበርታት ነው ማጠንከር ነው እንጂ ያለብን ወደ ኋላ ሆነን በሽታን እንደጠፋት አድርገን ራሳችንን ማስጠነቅ የለብንም እና ብዙ ቦታ እርዳታ አለ። ለዚህ የአውስትራሊያን ዳያቤቲስ ሶሳይቲ ምክር የሚሰጥበት ኦፖርቹኒቲ አለ። ዳያቤቲስን በተመለከተ ስፔሻሊ አሁን በኮቪድ ናይንቲንም በተመለከተ እንዴት እንዴት አይነት ሌላው በሽታ ሳይሆን ጀስት ሜንታል ሄልት ላይ ፎከስ በማድረግ፣ ምክንያቱም ሜንታል ሄልዛችን ጠንካራ ከሆነ ሌላውን ነገር ፋይት የማድረግ ሌላውን ነገር የማስተካከል ብርታት ይሰጠናል። ምክንያቱም ከዛ ነው የሚጀምረው። የጭንቅላታችን የአስተሳሰባችን ሁኔታ ጠንከር ካልና ይሄን ነገር ፋይት ማድረግ እችላለሁ፣ ይሄንን ፕሮግራም አውጥቼ፣ ይሄንን ምግብ አዘጋጅቼ፣ ይሄንን ትቼ፣ ይሄንን አደረጋለሁ ለማለት ራሳችን፣ ውስጣችን፣ ስሜታችን መጠንከር አለበት እና ከሌላው ነገር ከመጀመራችን በፊት እንደውም ከዛ ነው መጀመር ያለብን፣ ውስጣችንን ማበረታታት፣ ውስጣችንን ማጠንከር፣ የእኛ ጥፋት አለመሆኑን ደግመን ደግመን ማወቅ አለብን። ደግመን ደግመን ማስተማር አለብን። ለሌላው ሰው ወይ ስኳር በሽታ አለብህ እንዴ ምናምን ሳይሆን፣ በቃ ስኳር በሽታማ ጥሩ በሽታ ነው፣ እንትን ይሰጣል፣ ጊዜ ይሰጣል፣ እንደዚህ ማድረግ ይቻላል፣ እንደዚህ ማድረግ ይቻላል ብሎ እርስ በእርሳችን መተጋገዝ እና ያንን ሰው ማጠንከር ነው ያለብን። ምክንያቱም ሰው ውስጡ ሲጠነክር ምንም ነገር ማድረግ ይችላል ግን ውስጣችንን ካላጠነከርንና ራሳችንን እንደ ተጎጂ አድርገን ካየ ነው ማድረጉም ቀላሉንም ነገር ማድረጉም ሊከብደን ይችላል ማለት ነው። እና ሁሉም የተያያዘ ነው። እና ከዛ ከውስጥ ከመንታል ሄልት ነው መጀመሪያ ያለብን፣ ሌላ ሌላውን ነገር አስተካክሎ ነው ማለት በመጨረሻም በተለይ አውስትራሊያን ጨምሮ በመላው ዓለም የምንኖር ኢትዮጵያውያን በዘር ጥቁር ከሚባለው ህብረተሰብ ውስጥ የምንመደብ እንደመሆናችን መጠን አካባቢን መሰረት በማድረግ ወይም ደግሞ ዘራችንን ተከትሎ ሊከሰት የሚችለውን የስኳር ህመም ለመቆጣጠር ወይም ደግሞ የስኳር ህመም እንዳይከሰት ለማድረግ ምን መደረግ አለበት ብለው ይመክራሉ? በጣም ቀደም እንደሚመክረው ነገር እንቅስቃሴን ማብዛት ነው። አንደኛ እንዳለው በዘር ያለን ነገር ስላለ እሱን ማስተካከል እሱ ማጥፋት ስለማንችል ማጥፋትና መቆጣጠር የምንችለው ነገር የአካባቢን ነገር የሚባለው ኢንቫይረመንት ፋክተር የሚለውን በእጃችን ላይ ያለ ነገር ነው። እና እሱ ላይ ጠንክሮ መስራት በደንብ አድርገን በላውን ምግብ ማስተካከል፣ ኤክሰርሳይዛችንን በደንብ አጠንክረን ማድረግ፣ ምክንያቱም ይሄ ሌላ በሽታ እንደዚህ አይነት እድል አይሰጠን። ሌላ ሌላው በሽታ ሲመጣ ቀጥ ብሎ ነው የሚመጣው። ዲያቤቲስ ቢመጣም የሚሰጠን እድል አለ። ራሳችን ተጠንቅቀን ኤክሰርሳይዝ አድርገን ምግባችንን አስተካክለን ደግሞ የሚደረገው ነገር ሁሉ እኛን የሚያዳብረን እኛን ጥሩ የሚያደርገን ነገር እስከሆነ ድረስ እንደምንም አድርገን በላላችንን ዘንድ ኤክሰርሳይሳችንን አድርገን ሰውነታችንን በሽታው እንዳያጠቃን፣ ከተጠቃም በኋላ አንዴ በሽታው ኮምፕሊኬሽን ውስጥ ከገባ በኋላ በጣም ነው የሚከብደው ማኔጅ ማድረጉ። በሳምንት ሁለት ሶስት የሄደው የሄዶ ዳያላሲስ ማድረጉ ወይም የሚመጡትን ሌላ ሌላ ኮምፕሊኬሽኑ ማድረጉ፣ እዛ መድረስ የለብንም። በጣም ጊዜ የሚሰጥ በሽታ ነው። በጣም በትልቁ ጊዜ የሚሰጥ የራሳችንንም እድል የሚሰጠን በሽታ ነው። እሱን እያሰብን ማስተካከል ያለብንን ነገር ብናስተካክል የበሽታው ነፃ ሆነን ያለ መድኒት የምኖር የሚያስችል አይነት ኦዲቪኒ የሆነ በሽታ ነው። ስኳር ህመም በአመጋገብም ሆነ በአካል ብቃት እንቅስቃሴ ከተቆጣጠሩት የእለት ተለት ህይወትን የሚያደናቅፍ አይደለም። እንዲሁም ደግሞ በአሁን ሰዓት ያሉት የሕክምና ውጤቶች እንደሚያሳዩትም የተሻሻሉ መድኃኒቶች ስላሉ ያንንም በመታገዝ ሰዎች ከትምህርታቸው ከስራቸውም ሆነ ከማንኛውም ህይወታቸው የማይደናቅፉበት የበሽታ አይነት ነው። ያልሽን ያለሹ ዶክተር መልካም ዜናው የምናመሰግነው ዶክተር መልካም ከበደ በሲድኒ ዩኒቨርሲቲ በቻርለስ ፐርክን የምርምር ማዕከል የሳይንስ ተመራማሪ፣ በጣም ነው የምናመሰግነው። መልካም ጊዜ እንዲሆንሎት እኛው እንመኛለን። በጣም አመሰግናለሁ ማቴ። ጥሩ ውይይት ነበረ። በጣም አመሰግናለሁ። እርግጠኛ ነኝ በሌላ ጊዜ ደግሞ ስንገናኝ ተጨማሪ የምርምር ውጤቶችን ይዛችሁ እንደምትቀርቡ ተስፋ አድርጋለሁኝ። በድጋሚ በኤስቢኤስ የአማርኛ ቋንቋ ሬዲዮ ክፍል ስም እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን